You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasakinothalan. Mulu programun and date madam at the Michelin Meradat. SBS.com.au <laughs> slash Sam Harry Alam Limit Noru, Natuch Nomulu. በመጪው እሑድ ሜይ አስር ለሚከበረው የእናቶች ቀን በሰላም አድረሳችሁ። የእናቶች ቀንን በአመት አንድ ቀን ጠብቀው የሚያስቡት ብቻም አይደለም። ይልቁንም ዕለት ተዕለት ገደብ የሌለውን ፍቅር በመመገብ ከአፏ ነጥቃ በማጉረስ ተፈጥሮ በሰጣት ልግስና ዘጠኝ ወር በማሕፀኗ ታቅፋ የልጇን የዕለት ተዕለት እንቅስቃሴ ለምትከታተል እናት ሲድህ አብራ ድሃ ሲስቅ አብራ ስቃ፣ ሲታመም ተጨንቃ፣ ሕይወቷን በሙሉ ለግሳ ልጆቿን ለምታሳድግ እናት የአመታቱ ቀናት ሁሉ ቢከበሩላት ቢያንሳት እንጂ አይበዛባትም። እናትነት የሆደ ሰፊነት፣ የቻይነት፣ የገርነት፣ የአቃፊነት ከዚያም ሲያልፍ ደግሞ የአገር ተምሳሌት ነው። ለዚህም ነው በርካታ እናቶች እንደሚሉት ከሆነ እናትነት በተፈጥሮ የተለገሰ ከዓለም ላይ ካሉ ስጦታዎች ሁሉ የበላይና ውድ ስጦታ ነው የሚሉት የእናቶች ቀንን በማክበር ደረጃ መቼና የት ተጀመረ የሚለውን ታሪክ አጣቅሰን እንመልከት ካልን ከጥንት ጀምሮ በግሪክና በሮማ ከዚያም በእንግሊዝ ይከበር እንደነበረ ይነገራል። በተለይ ግሪኮችና ሮማውያን ጣዖቶቻቸውን ለማክበር የጋራ ፌስቲቫሎችን በማዘጋጀት ያከብሩት ነበረ። ይሁንና የእናቶች ቀን በዘመናዊ መልክ ከሰብአዊ መብቶች ጋር በማያያዝ ለማክበር ብሎም ልጆችን ወደ ምድራችን እንዲመጡ ምክንያት ለመሆናቸው ያለ ስስት ፍቅራቸውን እየመገቡ የማሳደጋቸውን ሂደት ዋጋ ለመስጠትና ምስጋናን ለማቅረብ በሚል ማዕቀፍ ውስጥ እንዲከበር ያደረጉት አሜሪካውያኑ ጁሊያ ዎርድሆ እና አና ጃርቨስ ናቸው። ይህንንም ተከትሎ ዛሬ በአርባ ስድስት የዓለማችን ሀገራት የእናቶች ቀን ይከበራል። ጁሊያ ዎርድሆ የአስራ ዘጠነኛው ክፍለ ዘመን ያፈራት አክቲቪስት፣ ጸሐፊና ገጣሚ እንዲሁም የእርስ በእርስ ጦርነቶችን ተቃዋሚ እንስት ነበረች በተለይ የምትታወቀውም በሺ ስምንት መቶ ሰባ ዓመተ ምህረት በቦስተን በጻፈችው ጽሁፍ ሲሆን የእናቶች ቀን ጁን ሁለት እንዲከበር መታሰቢያነቱም ለሰላምና እርቅ እንዲሆን ይል ነበረ። ጁሊያ ያለ እረፍት የእናቶች ቀን በአለም አቀፍ ደረጃ ጁን ሁለት ሆኖ እንዲከበር እና በቀን መቁጠሪያ ላይም የእረፍት ቀን ሆኖ እንዲከበር በሚል ሀሳቧን አጽንታ ቆይታ ነበረ። ምንም እንኳን ሀሳቧ በአለም ቢናኝም ቀኑ ግን በሜ ወር እንዲከበር ተወስኗል ሌላኛዋ በአሜሪካ የእናቶች ቀን እናት በመባል የምትታወቅና በሙያዋ የማህበራዊ አገልግሎት ሰራተኛ እና እንዲሁም አርቲስት አክቲቪስት የነበረችው አና ጃርቭስ ምንም እንኳን እርሷ ልጆችን ወልዳ ባታቅም ቀኑን ወላጅ እናቷንና ሌሎች እናቶችን አስባ ለማክበር ታግላለች ምንም እንኳን የአና እናት በሺህ ዘጠኝ መቶ አምስት ዓመተ ምህረት ከዚህ ዓለም በሞት ቢለዩም የእናቶች ቀን በዓልን በአገር ከፍ ሲልም በዓለም አቀፍ ደረጃ እውቅናን እንዲያገኝ ስትገፋ ቆይታለች። በተለይ በወቅቱ በወጣት አሜሪካውያን ህይወት ውስጥ እየዳበረ የነበረውንና ለወላጆቻቸው የሚያሳዩት ንዝህላልነትና ግዴለሽነት ባህሪን ለማስቆም ለእናቶች ቀን የተለየ ክብር ሰጥቶ ማክበሩ እንደ ቀዳሚ አማራጭ በማድረግ ታግላለች። ጥረቷን በከንቱ አልቀረም። በሺ ዘጠኝ መቶ አስራ አንድ ዓመተ ምህረት ተሳክቷል። ከዚያም የወቅቱ የአሜሪካ ፕሬዝደንት የነበሩት ውድሮ ዊልሰን በሜይ ስምንት ሺ ዘጠኝ መቶ አስራ አራት ዓመተ ምህረት ቀኑ በመላው አሜሪካ የሜይ ወር በገባ በሁለተኛው ሳምንት እሁድ የእናቶች ቀን ተብሎ እንዲከበር ፊርማቸውን እንዲያኖሩ አድርጋለች። እንግዲህ ይህንን ታሪካዊ ዳራ ተመርኩዘን ነው የእናቶችን ቀን የምናከብረው። በአውስትራሊያም የዘንድሮ የእናቶች ቀን ሲከበር የወቅቱ የኮሮና ቫይረስና የመንግስትን የመሰባሰብ ቁጥርን ገደብ ከግምት ውስጥ ማስገባት ግድ ይላል። እንዳለፉት አመታት ሁሉ ለእናቶች ክብር ሲባሉ የሚዘጋጁ ሰፋ ያሉ የጋራ መዝናኛ ዝግጅቶች ባይኖሩም፣ ለስጦታ ግዢ የተመረጡ ሱቆች እንደ ልብ ባይገኙም ቀኑን ግን ማሰቡና ማክበሩ የግድ ነው። በየቤቱም ያሉ እናቶችን ስልክ በመደወልም ሆነ መልእክቶችን በመላክ ከአድማስ ባሻገር በሀገር ቤት ያሉ እናቶችንም እንዲሁ በማነጋገር የሚገባቸውን ክብር መስጠቱ እጅግ አስፈላጊ ነው። በመላው ዓለም ለምትገኙ እናቶች ሁሉ መልካም የእናቶች በዓል ይሁንላችሁ እንላለን። ለኤስቤኤስ ራዲዮ ማርታ ጸጋው ከሜልበርን